ደንያ ገብረ ማርቆስ እንደ አውሮፓውያን የዘመን አቆጣጠር 2015 የአፍሪማ አዋርድ የምስራቅ አፍሪካ የሴት የኪነ ጥበብ ባለሙያ አሸናፊ ሆነሻል እንኳን ደስ ያለሽ እንኳን አብሮ ደስ አለን እንዴት ነው ይሄ ሽልማት ደጋገመብሽ እም ቢስሚላህ ስራ ከመፈታ ብዬ ነው አልባሌ ቦታ ከመዋል አይሻልም? ስራ ከመፈታ ጥሩ ስራ ሰርቼ ልሸለም ወድጄዋለሁኝ። አይ ጥሩ መንገድ ይመስላል። የሽልማትሽን ስራ ከመመልከታችን በፊት እስኪ ስለ ሽልማት ውድድሩ በብዙ ዘርፎች ነው ውድድሩ የተካሄደው እንደተረዳሁት፣ የሚካሄድበትን ሁኔታ እንዴት እንደተወዳደርሽ አንዳንድ ቁም ነገሮችን አካፍየን ስለ ሽልማቱ ስለራሱ። እሺ ሽልማቱ ያው ናይጄሪያ ነው የተካሄደው። አሁንም የሚቀጥለው ተከታታይ ሶስት ዓመት ብዙ ዘርፍ ነው እንዳልከው የነበረው። በነገራችን ላይ እዚህኛው ውድድር ላይ አራት ኢትዮጵያውያኖች ነው የታጨ ነው። ማን ማን ነበራቸው? ቴዎድሮስ ካሳሁን ነበረ፣ ሄለን በርሄ ነበረች፣ አቤል ሙሉቂታ ነበረ፣ ያው እኔ ነበርኩ። ቴዎድሮስ ካሳሁን ማለት ቴዲ አፍሮ ወይስ? ቴዲ አፍሮ በኮርኩም አፍሪካ በአፍሪካን በአፍሪካን ሬጌ ኖሚኔት ተደርጎ ነበረ። አቤል ሙሉጌታ ደግሞ በልብ በአርባ ዓመት በአፍሪካን ጃዝ እሱም እጩ ሆኖ ነበረ። ሄለን በርሄም እንደኔ ምርጥ ከምስራቅ አፍሪካ ሴት ድምጻዊ ተፎካካሪ ነበር የሚናሷ። በነገራችን ላይ በአንድ ዘርፍን የተወዳደርን የነበረው ሁለት ሺ ስድስት መቶ ዘፈን በላይ ነው እንግዲህ የሰበሰቡት ከመላው አፍሪካ ማለት ነው። እና አራታችን ከአንድ ሀገር እጩ መደረግ በራሱ በጣም ትልቅ ነገር ነው። የተለያዩ ሽልማት ውድድሮች ኤንትሪ የሚባለውን የውድድሩን መግቢያ በተለያየ መንገድ ይፈቅዳሉ። ራሱ ለውድድር የምታበቂያቸውን ምርጥ ስራ ይሄ ነው ብለሽ የምታቀርቢው እና በመመዘኛዎቹ አሟልተች ስትቀርቢ ከቀረቡት ውስጥ የምትመረጭበት አለ በራሳቸው መንገድ የሚያወጡም አሉ። ብዙ የተለመደ መንገድም ባይሆን፣ የአፍሪማ አሰራር ምን ይመስላል? ምርጥ ስራሽን አቀረብሽ። ቴዲ አፍሮ ቴዎድሮስ ካሳሁን የራሱን ስራ አቀረበ። ሄለን በርሄ አቤልም እንዲሁ እንደሱ ነው የሆነው። እንዴት ሆነ መሰለህ? ያው የሁለት ሺ አስራ አምስት ስራዎቻችሁን አስገቡ ሲባል እኔ ቀርባለኝ ከመስራቾቹም ጋርም ከፕሬዚደንቱ ጋርም፣ እና የኢትዮጵያ ሙዚቃዎችን ሰብስቤ ላኩላቸው። ለነገሩ የአርቲስቶቹንም ፍቃድ ሳልጠይቅ ነው እንዲወዳደሩ ያደረግሩ ነገር ነው። ምን ችግር አለ? ምክንያቱም ላኩ አት ላኮ ብትል በመሀል ሊዘናጉ ይችላሉ፣ ብዙም ያን ያህል ኢንስፓየርድ ላይሆኑ ይችላሉ በሚል እኔ ዝም ብዬ ግድ የለም ተነሳሽነቱ ልውሰድ ብዬ ብዙ ሙዚቃዎችን ላኩኝና፣ ከዛ መሀል መርጠው ነው ጁሪዎች ናቸው መጀመሪያ ለእጩነት የሚመርጡት ፍሬ ያፍሬ ማጁሪ አለ። ዳኝነት ስራውን የሚረከቡ ያው በቃ የእጩነት መረጣውን ስራ የሚሰሩ ከአርት ቤተሰብ ተሰሚነት ያላቸው ከማህበረሰቡ አካል የተውጣጡ እነሱ ናቸው የመረጡት። ሁለት ሺህ ስድስት መቶ በላይ ነው የተለያየ ሙዚቃ የገባውና ከዛው መሀል ያው ተመረጠና ራሳችን እጩ ሆነን ማለት ነው። መመዘኛዎቹን የሚገልጹባቸውን ተመልክቼ ነበር። ለምሳሌ አንቺ በተወዳደርሽበት የምስራቅ አፍሪካ ምርጥ የኪነ ጥበብ ባለሙያ በሚለው በመመዘኛነት የሚያቀርቡት አለ። ያ ስራ እንዲያንጸባርቅ ወይም በዛ ስራ እንዲታይ የሚፈልጉትን ያቀርባሉ። እንደተረዳሁት በሁሉም ዘርፎች ነው። ያን አይነት መመዘኛዎች ሁሉም ነው። በእርግጥ እሺ፣ መመዘኛው ቤስት ቪዲዮው ከሚሉት በስተቀረ ቪዲዮን ባይኖረህ መወዳደር ትችላለህ በኦዲዮ ብቻ መወዳደር ትችላለህ። ምክንያቱም ቤስት ሚዚክ ቪዲዮ ለመወዳደር ቤስት ቪዲዮ ስለሚያስፈልግ፣ በተረፈ ግን ቪዲዮ ምልክ አለው ብለህ ካልክ ሁሉም ተቀባይነት አለው። ግን ያው ለማሸነፍ ቪዲዮ ቢኖርህ ይመረጣል። ቪዲዮ ያለው ከሌለው ጋራ መወዳደር ትንሽ ይከብዳል እንጂ ለእጩነትም ትገባለህ። አብዛኛው አሁን ለእጩነት ከቀረቡት ያለፈው አመትም እኔ ቪዲዮ ሳልክ ነው ኦዲዮ ብቻ ተመራጭ የነበረው ለዛውም በአፍሪካን ኮንተምፕራሪ ነበር የተወዳደርኩት። እጩ ነበረ ዘፈኔ። እና መስፈርቱ ምንድን ነው? ሁለት ሺ አሁን ለሁለት ሺ አስራ አምስት ሽልማት የሚቀርበው ሁለት ሺ አስራ አምስት ላይ የወጡ ስራዎችን ፖስት የተደረገ ወይ ኤኒ ሚዲያ ላይ በሁለት ሺ አስራ አምስት የተለቀቀ ዘፈን መሆን አለበት። የትኛውም ዌብ ላይም ሊሆን ይችላል፣ ስትሪሚንግ ላይም ሊሆን ይችላል፣ ቲቪም ላይም ለቀቅከው ብቻ የትኛውም ሶሻል ሚዲያም ላይ የሚሆን የሆነኛው ሚዲያ ላይ በሁለት ሺ አስራ አምስት ሪሊዝ የተደረገ ሪሊዝ ያልተደረገ ሙዚቃ አይቀበሉህም። በነገራችን ያልወጣና ይፋ የተለቀቀ ካልሆነ ተቀባይነት አይኖርም፣ ወይም በውድድር መሳተፍ አይችልም። አይቲዩንስም ላይ የሚሆን ሳውንድ ክላውድ ላይ የሚሆን የሆነኛው አፕሊኬሽን ላይ ሚውዚክ አፕሊኬሽን ላይ ቢሆን መለቀቅ መቻላለን። ውድድሩ በሚደረግበት ዓመት ላይ ማለት ነው ነው መስፈርቱ። ቪዲዮ ቢኖርህ ይመረጣል። ቪዲዮ ውድድሩ የሚያስፈልጋቸው ላይ ግዴታ ቪዲዮ ያስፈልጋል። ከሌለም ኦዲዮም የመወዳደር ብቃት አለው ማለት ነው። በገለጣው ላይ ለማንኛውም እንስት ኪነጥበብ ባለሙያ ክፍት መሆኑን ይገልጻል። የሙዚቃ ዘርፍ ወይም አይነት ያልተወሰነ ያልተገደበ በየትኛውም ዘርፍ መሆኑ ይናገራል። አንድ ነጠላ ዜማ ወይም ሙሉ አልበም ሊሆን ይችላል። ያ ሰው በዲጂታል ወይም ደግሞ በሲዲ በጥሬው በሲዲ ወይም በካሴት ወጣ መሆን ይችላል በዛ ዓመት አንቺ እንዳልሽው እና ያ ሰው የዛ ክልል ምስራቅ አፍሪካን ነው ወክለሽ ለውድድሩ የቀረብሽው እና የዛ ክልል አገር ዜጋ መሆን አለበት ይላል ሀምሳ በመቶ የህዝብ ሀምሳ በመቶ ደግሞ የዳኞች ውሳኔ መኖሩን ያስረዳል ግሩም የውድድር ሂደት ነው እስኪ ከውድድሩ ወደ ስራሽ እንሂድ ጸደንያ እንግዲህ ይህ ዜማሽ ለዚህ ውድድር የቀረበውና አሸናፊ የሆነው ሀሬት በተሰኘው ኢትዮጵያዊ ፊልም ላይ የሙዚቃ ማጀበያ ሆኖ የቀረበው ሳውንድትራክ የምንለው በእንግሊዝኛው የት ብዬ የሚል ዜማ ነው እስኪ ስለ የት ብዬ ጥቂት አውጊ ነው? እሺ እንዴት ነው የተሰራው? መሰለህ ያው የፊልሙ ዳይሬክተር ብርሃኔ ምንድነው በእናት ስም መጠራት ተጀምሯል አሁን። እና ብርሃኔ ሀረግ ይላል ደወለልኝ። ለፊልም ሳውንትራክ ስሪልኝ አለኝ። ቆይ እስኪ መጀመሪያ ፊልሙን ሊያዋልኩት ፊልሙ ተሰርቷ አውቀቷል። በዛ ሰዓት በዛ ሰዓት ለኤዲቲንግ ሬዲ ነበረ። ሆነ አንድ መሀሉ ላይ አንድ የሆነ ሲን አለና ለዛ ነው የበለጠ የፈለጉት እና ፊልሙን አየሁት። ከዛ ግጥሙንም ተገጥሞ አሳዩኝ ከዛ በቃ ዜማውን ሰራሁት። ግጥሙን ዮሀንስ ሞላ የሚባል ልጅ ነው እየሰራው። ከዛ በቃ ያው ተቀናበረ፣ ወደዱት፣ ወዲያው ፊልሙ ላይ ተገባ። ከዛ ምን ፈለጉ ሚውዚክ ቪዲዮ እንስራ አሉኝ፣ ክሊፕ እንስራለት አሉኝ። እና ያው እነሱ ፊልሙ ከተለቀቀ ከመለቀቆ በሽትና ወይ በኋላ ነገር ሊለቁት ነው ሚውዚክ ቪዲዮ የተሰራው። ከዛ እንግዲህ ያው ሙዚቃውን አንዴ ሰርተነዋል ላልኳቸው፣ ሙዚቃውን አንዴ ከተሰራ ሬዲዮም ይሰጥ አ ማለት አሁን ብዙ ለፊልም ማጀቢያ የሚሰሩ ሙዚቃዎች አሉ እና ሰው ሳይሰማቸው ዝም ብለው መስ ነው ይቀራሉ ያው ጠና ቤት ሲሆን ሲሆን እንደውም እኮ በአልበም ተሰባስቦ መውጣት ሁሉ ነበረባቸው። እና ለሬዲዮ ይሰጥ ተባለ። ለሬዲዮ ላይ ሲለቀቅ በጣም ሰው ወድደው፣ ቪዲዮ ክሊፑም ይሰራ ሲባል በቃ ለኢቲቪ ይሰጥ፣ ለቴሌቪዥን ጣቢያዎች ይሰጥ ሰውም ወድደው። ከዛ በኋላ አፍሪማ ሲመጣ ታዲያ አንድ ይሄንን ይህንን ሁሉ ውጪ ተወቱበታል፣ ተሰርቷል አለ በቃ እንላከው ለውድድር አልኳቸው። ያነ ሰው ወደ ውድድር ተላከ። ከዛ ታጀ ኧረ ይሄ ነገር ቁጭ ሆነ ተባለ። ደግሞ የሚገርመው ኢትዮጵያ ሌላ ውድድር ተካሄዶ ነበረ እና በየአመቱ አለ ለዛ የሙዚቃ ለዛ የአድማጮች ውድድር ልክ እንደ ሊስነርስ ቾይስ እንደምትሉት እናንተ ሀገር እንዳለው ማለት ነው። አለ የአድማጮች ሽልማት አለ። እዛ ላይ የአመቱ ምርጥ ወጥ የሙዚቃ ስራ ተብሎ ተሸልሟል። በወጥ የሆነ የፊልም ማጀቢያ ስራ ተብሎ ተሸልሟል። በቀይ ነገር ማ ጉድ ነው መላክ ማለት ተላከ፣ ታጨ፣ ተባለ፣ ግርግር ተፈጠረ። አሁን ያው ፊልም ሲኬድ ለሽልማት በቃ ማለት ይሄን ይመስላል። ይሄን ያታፈ የትብዬ ራቅ ያለ መንገድ መጓዝ የቻለ ዜማ ይመስላል። የት ብዬ ምን አይነት ጭብጠ ዙሪያ ያጠነጥናል? በፊልሙ ባህሪያት ውስጥ ምን አይነት ስሜትን ማቀንቀን ይሞክራል? ሊያሳይ የሚፈልገው ስዕል ምንድን ነው? በአጃቢነቱ ከአርስቱ እንደምታየው የት ብዬ ነው የሚለው እና የፊልሟ ዋና ገጸ ባህሪ አንድ ድሮ ትምህርት ቤት እያለች የምታውቀው ሰው እንግዲህ አብረው ትምህርት ቤት እያሉ ከፍተኛ ትምህርት ሲማሩ በጣም እውቀት ያለው ሰው በጣም በእውቀቱ ትልቅ የሆነ ሰው ጓደኛ ነበራትና ና ብቻ ኤኒዌይስ፣ ውጭ ሀገር በሆነ ምክንያት ሄዳ ቆይታ ተመልሳ ስትመጣ እሱን እንፈልጋ ለማግኘት ፍለጋ ታደርጋለች። በአጋጣሚ ምን ትሰማለች? ሰውየው የአእምሮ ችግር አጋጥሞት ጎዳና ተዳዳሪ ሆኗል፣ ጎዳና ላይ የሚኖር ነው እና በጣም ታዝናለች። ልትረዳው ትሞክራለች እና የሆነ ልትረዳው በምትሞክርበት ሰዓት ላይ አንድ ይጠፋባታል እና መሀል ላይ በቃ ትፈልገዋለች። ስትፈልገው የሚያሳይ ቦታ አለ። በየከተማው መንገድ ላይ በቤቱ ትፈልጋለች፣ ሰው ታጠያይቃለች። እና የትብዬ ልፈልግህ ነው ትብዬ ልሂድ የጠጋት አለው። እዛ ግጥሞ ላይ የሆነ እንጉርጉሮ አለ እና ያ እንጉርጉሮ ፓርት በቃ በከተማ ስትፈልገው፣ ሰፈሩ ስትፈልገው፣ ሰው ስታጠያይቅ አይነት ነገር አለው እና ያ የምትወደው የምታውቀው የምታከብረው ሰው ጠፍቶባት ፍለጋ ላይ ያለችን ሴትዮ ነው እንግዲህ። ሀሳብ የያዘ ሙዚቃ ነው። ፈልጌ ያስፈልጌ ያን ሰሞን ያጣሁት ይመስላል። እንደሱ ብዙ ሞቅ ያለ አይደለም፣ በጣም ዝግ ያለ ነው። ትዝታ ማይነር ላይ የተሰራ ሙዚቃ ነው። ፍለጋው ወደ ውስጥም ጭምር ነው፣ ወደ ውስጥም ጭምር ነው ፍለጋው። በጣም ግሩም ነው። ፀደንያ ገብረ ማርቆስ ለዘንድሮ አፍሪማ ለተሰኘው የመላው አፍሪካውያን የሙዚቃ ስራዎች ውድድር ምስራቅ አፍሪካ ተወዳጅ የሴት የኪነጥበብ ባለሙያ በመሆን የትብዬ የተሰኘው ስራሽ የተሸለመበትን ያጫወትሽን፣ ሌሎች የሙዚቃ ነክ የሚያነጋግሩ ርዕሶች ላይ መልሼ እንደማገኝሽ ተስፋ አድርጋለሁ። በየት ብዬ ነው የምንሰናበተው። እግዚአብሔር ይስጥልኝ። እንኳን ደስ ያለሽ በድጋሚ እንኳን አብሮ ደስታለን አላ ማ የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላጣ ብርቱ መስዬ ልቤን ዘርግፌ ካንተ ንብጥዬ እጄን ሰጠሁ ሳላስ ድንገት መባሉ ናወ ልዩነት Death. Yeah, he went in what and the never i do the